የምንመለከተው በእግዚአብሔር ፈቃድ ያዘጋጀውት ክፍል ከማቴዎስ ወንጌል ሁለተኛ የመጽሐፍ ቅዱስ ንባብ ያነበብ ነው ከማቴዎስ ወንጌል ምዕራፍ አምስት ላይ ነው። ይሄ ማቴዎስ ወንጌል ምዕራፍ አምስት እስከ ማቴዎስ ወንጌል ምዕራፍ ሰባት ድረስ ያሉት ማቴዎስ አምስት ስድስት እና ሰባት ሶስቱ ምዕራፎች የተራራው ስብከት ተብለው ነው የሚታወቁት። እና ጌታ ኢየሱስ ክርስቶስ ገና አገልግሎቱን እንደጀመረ ተጠመቀ ከዲያብሎስ ተፈተነ እና አገልግሎቱን እንደጀመረ ደቀ መዛሙርቱ አብረውት ነው ያሉት። እና ወደ ተራራ ላይ ወጥቶ ከፍ አለ ቦታ ላይ ቁጭ ብሎ ልክ ቁጥር አንድ እንደሚናገረው ሕዝብ ደግሞ በብዛት ከደቀ መዛሙርቱ ዙሪያውን አሉ፣ ከበታችሁ ደግሞ በጣም ብዙ ሺህ ሰዎች አሉ። እና ይህንን ስብከት መስበክ ጀመረ። እና በጣም የሚገርም ክፍል ነው ይሄ መጽሐፍ ቅዱስ ላይ እና የዓለም የስነ ጽሁፍ ሰዎች በሙሉ በዚህ ምድር ላይ ከተጻፉ ስነ ጽሁፎች ሁሉ ውስጥ እዚህ ከማቴዎስ ምዕራፍ አምስት እስከ ምዕራፍ ሰባት ያለውን ክፍል የሚያክል የሚወዳደር ምንም ጽሁፍ ምንም አይነት እውነት የለም ብለው ይናገራሉ። ትክክል ነው። በጣም በብዙ መልኩ አስደናቂ ነው ይሄ። እና ሲጀምር ማቴዎስ ወንጌል ምዕራፍ አምስት ጌታ ኢየሱስ ሲጀምር በቀጥታ የጀመረው ቁጥር ሶስት ላይ ነው በመንፈስ ድሆች የሆኑ ብፁዋን ናቸው እያለ አሁን ቁጥር አራት ብፁዋን ናቸው ቁጥር አምስት ብፁዋን ናቸው እያለ ነው የሚወርደው እና ብፁዋን የሚለው ቃል በእንግሊዝኛው እና በግሪኩ እዚህ አማርኛ ላይ እንዳለው ትንሽ ለመረዳት አስቸጋሪ አይደለም ምንድን ነው የሚለው የእንግሊዝኛው ብሌስድ ነው የሚለው ማለት ብሩካን ነው የሚለው አሁን በመንፈስ ድሆች የሆኑ ብሩካን ናቸው ነው የሚለው እና የግሪኩም እንደዚሁ ነው። ማካሪዮይ ነው የሚለው። ምን ማለት ነው? ብሩካም ማለት ነው። የተባረኩ ናቸው የሚል ሀሳብ ነው ያለው። እና እውነት ነው። በመንፈስ ድሆች የሆኑ ሰዎች ማለት በስጋ ድሆች የሆኑ ማለት አይደለም። በመንፈስ ድሆች የሆኑ እግዚአብሔርን የሚከተሉ፣ ለጌታ ልባቸውን የሰጡ፣ ኃጢአታቸውን ተናዘው በክርስቶስ ላይ ልባቸውን ያሳረፉ፣ እኔ ምንም ነገር የለኝም በእግዚአብሔር ፊት የምመካበት ያሉ ሰዎች ብፁዓን ወይም ብሩካን ናቸው መንግስተ ሰማይ ይወርሳሉ፣ የሚል ሀሳብ ነው። ልክ እንደዚህ ነው። አሁን ተመልከቱ ስትራክቸሩ ማለት መዋቅሩ አንድ ነገር ተናግሮ ጌታ ኢየሱስ እንደዚህ አይነት ባህሪ ያላቸው ሰዎች የተባረኩ ናቸው ይልና የተባረኩ የሆኑበት ምክንያት በመሆናቸው ደግሞ እንደዚህ አይነት ነገር ይኖራቸዋል ብሎ ነው የሚናገረው። እና መዋቅሩ አስደናቂ ነው። እና ብሩካን የሚለው በብሉይ ኪዳንም በብዙ ቦታ ተጠቅሷል። እና ብሉይ ኪዳን ላይ በተጠቀሰበት ቦታ ቅድም መዝሙር አንድን አንብቤላችኋለሁ። ብሩካን የሚለው ሀሳብ በብሉይ ኪዳን ተመሳሳይ ሀሳብ ነው፣ ግን ምስጉኖች የሚለውን ይዞ እናገኛለን። ደስተኞች የተመሰጎኑ ናቸው፣ በእግዚአብሔር ዘንድ ተቀባይነት ያገኙ ሰዎች ናቸው የሚልን ሀሳብ ነው የሚያሰርጸው። እና ዛሬ ሁሉንም መመልከት አንችልም። በቅርብ ቀን በሬዲዮ ጠዋጦ ሰብክ ወደ አስር ቀን ያህል ሰብኪያቸዋለሁ፣ እያንዳንዶቹን ነጥቦች እና ዛሬ ግን ለእኛ ቁጥር ስምንትን አብረን እንመለከተዋለን። ምንድን ነው የሚለው? ልበ ንጹህ ቁጥር ስድስትን ይቅርታ፣ ቁጥር ስድስትን እናያለን። ጽድቅን የሚራቡና የሚጠሙ ብፁሀን ናቸው ይጠግባሉና የሚለውን ነው የምንመለከተው። እና ልክ መዋቅሩ ከዚህ በላይም ከዚህ በታችም ያሉትን ተከትሎ ነው ይሄ ጥቅስ የሚናገረው። ምንድን ነው የሚለው ጽድቅን የሚራቡና ጽድቅን አሁንም የሚጠሙ ብሩካን ናቸው። እና ልክ በመዋቅሩ መሰረት እነሱ ይሄንን አይነት ባህሪ ያላቸው ሰዎች እየተባረኩ ናቸው፣ እየተመሰገኑ ናቸው እና ደስተኞች ናቸው። ብሩካን የሚለው እነዚህን ሁሉ ነገር ያካተተ ነው። ሰላም ያላቸው ናቸው። ምክንያቱም ብሎ እነዚህ ጽድቅን የሚጠሙና የሚረቡ ሰዎች ምን ይሆናሉና ይላል። ይህንን የተጠሙትን ነገር ይጠግባሉና ብሎ ነው የሚናገረው። እና አሁን ይህንን ለማየት ስንነሳ በጣም ጠቃሚ ሀሳብ ነው ጽድቅ የሚለው ሀሳብ። እና ጽድቅ ምንድን ነው ጽድቅና ሰው እንዴት ነው የተያያዙት? እና ጽድቅ የሚገኘው በምን በኩል ነው የሚሉትን ነገሮች አብረን በዚህ ከሰዓት በኋላ እናያለን። በእውነት ጽድቅ የሚባለው ነገር በውስጣችን ቢኖረን እኛ በምድር ላይ ካሉ ሰዎች የተለየን ሰዎች ነው። ምን ሆነ እና ጽድቅ ራሱ ምንድን ነው? የጽድቅ ትርጉም፣ የጽድቅን ትርጉም ለመተርጎም እንደዚህ የሚል አረፍተ ነገር አስቀምጫለሁ። እዛም ላይ ታዩታላችሁ መሰለኝ። ጽድቅ ማለት ትክክል እንከን አልባ የሆነ ነገር ማለት ነው። ማለት ከወንጀልና ከክስ ነፃ የሚል ሀሳብ አለው። በእርግጥ ይሄ ጽድቅ የፍርድ ቤት ቋንቋ ነው በመጽሐፍ ቅዱስ ላይ እና በፍርድ ቤት ውስጥ ከዚህም በፊት ስናገር ሰምታችሁኛል። በፍርድ ቤት ውስጥ ዳኛው ቁጭ ብሎ አንድ ወንጀለኛ ፊቱ ቀርቦ የወንጀሉን ክስ አንብቦ ወንጀሉ የሚያስከትለውን ፍርድ ማለት በወንጀለኛ መቅጫ ወይም በፍትሐብሔር ሕጉ መሰረት ሊበይንበት ቁጭ ብሎ ሰውየውን ከፍርድ ነፃ የሚሆንበትን ምክንያት ደርድሮ ሰውየው ወንጀለኛ ነው፣ ተከሷል፣ ትክክል ነው ክሱ እና ነፃ አድርጎ ከለቀቀው የሚገኝ ነገር ማለት ነው። አሁን እኛ ልክ እንደዚህ ነው የሆን ነው። በእግዚአብሔር ፊት እኛ ኃጢአተኞች ነን። እግዚአብሔርን ደስ የምናሰኝ ሰዎች ሆነን አናውቅም በሕይወታችን። ግን እግዚአብሔር ጽድቅ የሚባለውን ነገር በእንግሊዝኛው ጀስቲፋይ ያደረገን ነው የሚለው። ጀስቲፊኬሽን የሚባለው ነገር ልክ እግዚአብሔር እኛ ኃጢአተኞች በክርስቶስ በኩል ወደሱ ስንመጣ ከጽድቅ ከኃጢአትና ከበደሉ በሙሉ ነፃ ናቸው፣ በቃ ምሪያቸው አለው ብሎ የሚናገረው ነገር ነው በመጽሐፍ ቅዱስ ውስጥ። ስለዚህ ጽድቅ እኛ የሌለን ግን ትክክል እንከን አልባ ከወንጀልና ከክስ ነፃ ሆነን የምንቆምበት ሁኔታ ውስጥ መገኘት ወይም መግባት ማለት ነው እና ሰዎች በእግዚአብሔር ምሕረት ሲደረግላቸው የሚሰጣቸው ስጦታና ከዛም የተነሳ የሚያገኙት አዲስ ህይወት ማለት ነው ጽድቅ ማለት። ይህንን በደንብ ልባችንና አእምሯችን ውስጥ ማስገባትና መትከል አለብን። ይሄ ከገባን ብዙ የክርስትና እውነት ይገባናል የሚል እምነት አለኝ እኔ። እና ለዚህ ነው ጌታ ኢየሱስ ክርስቶስ በጣም ብዙ ሺህ ሰዎች እየሰሙት፣ ደቀ መዛሙርቱ ራሱ ፊት ለፊቱ ሆነው ጽድቅን የሚራቡና የሚጠሙ ብሩካን ናቸው አለና እነዚህ ሰዎች ይጠግባሉ ብሎ ተናገረ። እና ከዚህ ይህንን ትርጉሙን አጠቃላይ ትርጉሙን እንደዚህ ከሰጠው በኋላ ጽድቅና ሰው የሚል ንዑስ ርዕስ እንደ ንዑስ ርዕስ ወይም እንደ ዋና ርዕስ ነገር አለኝ እዚህ ጋር ሰው ጽድቅን በተመለከተ ምንድን ነው፣ በአጠቃላይ በተፈጥሮ ያለው ሁኔታ የሚለውን ስንጠይቅ ሰው በራሱ የራሱ የሆነ ጽድቅ የለውም። ይገርማቸዋል፣ ይሄ እውነት ነው። ሰው በራሱ የራሱ የሆነ ጽድቅ የለውም። በሃይማኖቱም የራሱ ጽድቅ የለውም። በሚከተለው ሃይማኖት አሁን ለምሳሌ ኦርቶዶክስ መሆን፣ ፕሮቴስታንት እንደኛ ጴንጤ እንደሚባለው መሆን እራሱ ይሄ የሃይማኖቱ ስም ጽድቅን አይሰጥም፣ በምንም አይለምም። እና ሰው በራሱ የራሱ የሆነ ጽድቅ የለውም። ምክንያቱም እዚህ ጋር ነጥቦች ዘርዝር ያለው የሰው ልጅ ከአዳምና ከሔዋን ጀምሮ አዳምና ሔዋን ከኃጢአት ከወደቁ ጀምሮ የአዳምና የሔዋን ኃጢአት በዘሩና በደሙ የተላለፈበት ፍጡር ነው እና ከዚህ የተነሳ ክፉንና በጎውን ኦፍኮርስ ያውቃል ሰው እና ግን በጎ የሆነውን ነገር፣ መልካም የሆነውን ነገር፣ እግዚአብሔርን ደስ የሚያሰኘውን ነገር እሱንም ራሱ ሰውየውንም ወደፊት ደስ የሚያሰኘውን ነገር ማድረግ የማይችል ደካማ ፍጥረት ሆኖ ተገኝቷል ሰው። ከምን የተነሳ? ከአዳምና ከሔዋን ኃጢአት የተነሳ። ለዚህ ነው በዚህ ምድር ላይ የምናየው ምስቅልቅል ሁሉ አሁን ግልጽ ሆኖ በአደባባይ እየወጣ ያለው ድሮም አሁንም ስለዚህ ሰው ክፉንና በጎውን ያውቃል። ነገር ግን በጎ የሆነውን ነገር ሳይሆን የሚመርጠው ክፉን በመምረጥ ራሱን ይጎዳል፣ ሌላውንም ይጎዳል፣ ቤተሰቡን ይጎዳል፣ ታሪኩን ይጎዳል፣ የመጨረሻ የዘላለም ሕይወቱንም ይጎዳል። ሰው ከምን የተነሳ? ከተፈጥሮው የተነሳ ከዚህ የተነሳ ከእግዚአብሔር እየራቀ እየራቀ ከእግዚአብሔር ተለይቶ ራሱን በአስጨናቂና በአስቸጋሪ ሁኔታዎች ውስጥ ይከታል። በእርግጥ አንዳንድ ሰዎች አሉ እዚህ ነጥቤ ላይ ካስቀመጥኩት ከሌሎች ሰዎች ጋር ሲወዳደሩ ጥሩ የሚባሉ ሰዎች አሉ። እኛ ገጠር ውስጥ እነከሌ ጥሩ ናቸው፣ የነሱ ቤተሰብ ጥሩ ነው የምንላቸው አሉ። አሁንም ጽድቅ የላቸው ግን፣ ሪሌቲቭሊ ስታነጻጽሩ ሰዎች አንዱ ከሌላው ጥሩ ሊሆን ይችላል። በስነ ምግባር ባህሪያቸው ደግ ናቸው የሚባሉ ሰዎች አሉ መልካም ናቸው የሚባሉ ሰዎች አሉ። ግን ከእግዚአብሔር ጋር ተስማምቶና የእግዚአብሔርን የጽድቅና የፍትህ ደረጃ ሞልቶ በእግዚአብሔር ዘንድ በሰው ደግነትና በሰው ጥሩነት ማንም ሰው በዚህ ምድር ላይ ተቀባይነት ሊያገኝ አይችልም። ስለዚህ ጽድቅና ሰው በጣም የተለያዩ ነገሮች ናቸው ማለት ነው። የተለያዩ ነገሮች ናቸው። ሰው በተፈጥሮ በራሱ በሃይማኖቱ በደግነቱ፣ በስነ ምግባሩ ጻድቅ ሆኖ በእግዚአብሔር ፊት መገኘት አይችልም። ምክንያቱም ከአዳምና ከሔዋን የመጣበት ኃጢአት በውስጡ ስላለ የማይወደውን ነገር ነው ኃጢአት የሚያሰራው እና ስለዚህ አሁን እዚህ ነጥብ ላይ ሰው የግድ የግድ ያለ አማራጭ ጽድቅ ያስፈልገዋል ለማንኛውም ሰው ከሕፃን ጀምሮ እስከ ሊሞት የደረሰ ሰው ድረስ ጽድቅ ያስፈልገዋል። ከዚህ የተነሳ ከምንም ነገር በላይ ከሁሉም በላይ ለሰው ጽድቅ ያስፈልገዋል። ከምንም ነገር በላይ ከአሜሪካ በላይ ለሰው ጽድቅ ያስፈልገዋል። ከገንዘብ ከብልጽግና በላይ ሰው ለሰው ጽድቅ ያስፈልገዋል። ከምንም ከምንም ነገር በላይ ለሰው ጽድቅ ያስፈልገዋል። ጽድቅ እንግዲህ ከፈጣሪ ጋር ግንኙነት መስርቶ ዘላለማዊ ሕይወትን ይዞ በምድር ላይ ሰላም፣ እውነተኛ ደስታ፣ እውነተኛ እረፍት፣ እውነተኛ እርካታ፣ መንፈሳዊ ኑሮ ሊሰጠው የሚችለውን ነገር የያዘ ሰው ሆኖ መገኘት ማለት ነው። እና ከዚህ የተነሳ ለማንኛችንም አሁን ከዚህ በእድሜ ከኛ መካከል በጣም ትንሿ ማናት? ሳምራዊ ናት። ከሳምሪ ጀምሮ እስከ እኔ ድረስ እስከ ትልቁ ሁላችንም ጽድቅ ያስፈልጋል። ሀሳቤ ግልጽ ነው አይደል? እየተከተላችሁ ነው። እና ይሄ ሀሳብ ነው ከበስተ ጀርባ ይህን ጽድቅ ይሄንን ቃል ጌታ ኢየሱስ ክርስቶስ ሊናገር ያስቻለው ከበስተ ጀርባ ይሄ ሀሳብ ነው። እና እንደዚህ ነው ያለው ጌታ ኢየሱስ፣ ጽድቅን የሚራቡና የሚጠሙ ምኖች ናቸው ብሩካን ናቸው ብፁሐን ናቸው። ምክንያቱም አለ ጌታ ኢየሱስ ይጠግባልና። ጽድቅን የሚራቡና የሚጠሙ ናቸው ብፁዓን፣ የሚሆኑት ብሩካን የሚሆኑት የእግዚአብሔር ሞገስ የእግዚአብሔር ምስጋና የሚሰጣቸው። ግን አንድ ጥያቄ ግድ መጠየቅ አለብን። ጽድቅን መራብና መጠማት የሚለው ነገር ምንድን ነው? ራሱ ጽድቅ መራብና መጠማት ማለት ምን ማለት ነው? እና ጥቂት ነጥቦችን እዚህ ለማስቀመጥ ለእናንተ ሞክሬአለሁ፣ እንዲጠቅም ጽድቅን መራብና መጠማት ማለት አሁን እንደምታዩት በመራብ እና በመጠማት በሚሉ የምሳሌዎች አነጋገር ነው ጌታ ኢየሱስ ክርስቶስ ያስቀመጠው። እና አንዳንድ ሰዎች የመጽሐፍ ቅዱስ አዋቂዎች ይሄንን ቃል በተመለከተ ሲናገሩ፣ እኔም እንደሚገባኝ፣ እነዛ ብዙ ሰዎች ጌታ ኢየሱስ ክርስቶስ እግር ስር ተቀምጠው ይሰሙ የነበሩ ሰዎች መራብና መጠማት ማለት ምን ማለት እንደሆነ የሚያውቁ ሰዎች ናቸው። እኛ እኛ አሁን በዚህ ዘመንና በዚህ ትውልድ መካከል ስላለን መራብና መጠማት የሚባለው ነገር ብዙ ላይገባን ይችላል። እኔና አጼ ግን እናውቃለን። ባደግንበት የችግር ቤተሰብ ስለሆነ አይደለም የምናውቀው፣ ግን አንዳንድ ሁኔታዎች እነዛን እንድናውቅ ያደረጉን ሁኔታዎች ነበሩ። ለምሳሌ ራቅ አለ አገር ከቤተሰብ ርቀን መማራችን አይደል፣ የተለያዩ ነገሮች እና አጋጣሚዎች እና እነዚህ ሰዎች ጌታን ይሰሙ የነበሩት ሰዎች ብዙዎቹ መራብ ማለት ምን ማለት እንደሆነ ያውቃሉ። መራብን መጥገብ ማለት ምን አይነት ነገር ውስጥ እንደሚያስገባ ያውቁ ነበር። መጠማት ማለትም ደግሞ ከሁሉ በላይ ያውቃሉ። መጠማት ጥማት እኛን አጋጥሞን ላያውቅ ይችላል ምናልባት፣ ግን መጠማት በጣም ሕመም የሚያሳድር ነገር ነው በውስጥ ውሃ በተለይ አሁን ጌታ የሱስ ያስተምር የነበረበት አካባቢ የከነአን አካባቢ ነው። ኢየሩሳሌም አካባቢ ነው። ገሊላ አካባቢ ነው እና በረሃማ አካባቢ ነው። ሰዎች በዛ በረሃ ውስጥ ውሃ ለማግኘት ርቀት ተጉዘው ነው ውሃ የሚያገኙት፣ እና ጉድጓድ ተቆፍሮ ነው። እንደአሁኑ ቧንቧ ከፈት አድርጎ ውሃ መጠጣት የሚባል ነገር ያን አልነበረም። ስለዚህ ጥማት የሚባለው ነገር ውሃ ለማግኘት ምን ያህል ዋጋ የሚያስከፍል የነበረ መሆኑን ያውቃል። እና እነዚህ ምሳሌዎች ተጠቅሞ ነበር ጌታ ኢየሱስ የሚናገረው እና መራብን ለማስታገስ የሚበላ ነገር መገኘት አለበት። የሚበላ ነገር ደግሞ በቀላሉ አይገኝም፣ መሰራት አለበት፣ መለፋት አለበት፣ ወራቶች መጠበቅ አለበት እና አንጀት ታስሮ የሚሰራበት ብዙ አጋጣሚዎች ነበሩ እና አሁን ይህን ምሳሌ ለሚያውቁ ሰዎች የሚነግራቸው ግን ረሃቡ ይሄ ምድራዊ የሚበላውና የሚጠጣው ነገር ላይ ሳይሆን ሰማያዊ በሆነው ነገር ላይ እንደሆነ ከመጀመሪያ አረፍተ ነገሩ ይናገራል። ጽድቅን በጥልቅ የሚፈልጉ ልክ ረሃብን ለማስታገስ ምግብ እንደሚፈልጉ ሰዎች፣ ጥማትን ለማስታገስ የሚጠጣ ነገር እንደሚፈልጉ ሰዎች ጽድቅን ልክ እንደዛ የሚፈልጉ ሰዎች ናቸው። ሲሪየስሊ ማለት ነው። ለመኖሬ በቃ ለህልን ለሁልናዬ ለጉልበቴ ለኃይሌ የማየት ኃይል የማሰብ ኃይል እንዳገኝ መብላት አለብኝ እና ደምስሬ በሚገባ መንገድ እንዲሰራ መጠጣት አለብኝ። ልክ እንደዛ ጥልቅ ፍላጎት ለጽድቅ ያላቸው ሰዎች የሚለውን የሚያሳይ ነው እና በጥልቅ እና የምር መፈለግን ነው የሚያሳየው መራብና መጠማቱ እንደዚህ አይነት ሁኔታዎችን ነው የሚጠቁመው እና እኔ ይህንን ለማሳየት እዚህ ጋ አንድ አረፍተ ነገርን አስቀምጫለሁ። መራብና መጠማቱ በእርግጥ የምር ፍለጋን፣ የእውነተኛ ፍለጋን ለመጥገብ ለመርካት፣ በውሃ መጠጣት እንደዛ እንደምንፈልገው ሁሉ ጽድቅን መራብና መጠማት በጥልቅ ከውስጣችን የመፈለግ ነገር መኖር አለበት የሚለውን ሀሳብ ነው የሚያሰርጸው ግን መራብና መጠማቱ እንዴት ነው ራሱን የሚገልጠው የሚል አረፍተ ነገር ጥያቄም አስቀምጫለሁ። በእርግጥ መራብና መጠማቱ እራሳችን ውስጥ የሚገልጠው ያው ምግብ ከሌለን ሰውነታችን አምጣ አምጣ ይላል። ውሃም ከሌለን ዲሃይድሬትድ ከሆነ ሰውነታችን ራሱ ውሃ መጠጣት ይፈልጋል እና ወደ ውሃ መሮጥ መሄድ እና ውሃ ከማቀዝቀዣም ከየትም ቦታ አምጥተን ብቻ ግጥም ማድረግ ይጠይቃል። ይሄ የጽድቅ መራብና መጠማት ደግሞ የሚገለጸው በተለያዩ መንገድ ነው። እንዴት ነው ጽድቅን መራባችንና መጠማታችንን በሕይወታችን የምንገልጸው ወይም ራሳችን የምንገልጸው? በእርግጥ ተግባራዊ ነው። ይሄ ክርስትናን በመናፈቅ የእግዚአብሔርን ቃል ለማንበብ በመናፈቅ ጸሎት ለመጸለይ በመናፈቅ ወደ ጌታ ቤት ለመምጣት በመናፈቅ እውነተኛ አምልኮ ትክክለኛ የእግዚአብሔርን ቃል አንብቦ እንደ እግዚአብሔር ቃል ለመሆን በመናፈቅ እና ኃጢአታችንን ተናዘን ከእግዚአብሔር ይቅርታና ምሕረት እንድናገኝ በመናፈቅ ነው። ይሄ ጽድቅን መራብና መጠማት ራሱን የሚገልጠው አሁን ደቀ መዛሙርቱን ተመልከቱ። ጌታ ኢየሱስ ክርስቶስ ይሄ እንደ ምሳሌ ነው የማቀርበው። አሳ ሲያጠምዱ በነበረበት ጊዜ እያገኘ እያንዳንዳቸውን ሲጠራቸው በልባቸው እና በሕይወታቸው ጽድቅን የመራብና የመጠማት የቆየ ትልቅ ይሄ ጥልቅ የሆነ ናፍቆትና ፍላጎት ስለነበር ሁሉን ነገር ትተው ጌታ ኢየሱስ ክርስቶስን እንደተከተሉ እናያለን። ስለዚህ ጽድቅን መራብና መጠማት ራሱን የሚገልጽ ነገር ነው። ጌታን ለመከተል ኃጢአታችንን ሁልጊዜ ለመናዘዝ እና እንደ እግዚአብሔር ቃል ሁልጊዜ ለመኖር ውስጣችን ጥማት ያድርበታል። እና እግዚአብሔር ደግሞ ራሱ ሲገናኘን በመንፈሱ ልባችንን፣ መንፈሳችንን፣ ነፍሳችንን ሲባረክ ያን ጊዜ እንረካለን። ጸሎቴ ተሰምቷል፣ እግዚአብሔር ከእኔ ጋር ነው፣ ከእግዚአብሔር ጋር እርምጃዬን እያደረኩ ነው እያል መርካታችንን፣ መጥገባችንን እያየን የምንጓዝበትን እውነተኛና ተግባራዊ ህይወት የሚያሳይ ነው። እግዚአብሔር ይመስገን። በእርግጥ እዚህ ጋር አንዳንድ ጥቅሶችን ለማንበብ ለእናንተ ፈልጊ ያለሁ። ይሄ ጽድቅን መራብና መጠማት የሚለው ነገር የአዲስ ኪዳንና የጌታ ኢየሱስ ክርስቶስ በዛን ወቅት ያመጣው መጤ ሀሳብ አይደለም። አሁን የእኛን እምነት ኢትዮጵያ ውስጥ መጤ እምነት ነው ብለው ይናገራሉ። አይደለም፣ መጤ ሃይማኖት፣ ግን መጤ አይደለም። ይሄ የጥንት እግዚአብሔር ገና ሰማይና ምድር ከመፈጠሩ በፊት ያቀደው እምነት ነው። እሱ በፕላኑ ያስቀመጠው እምነት ነው። በዛ ድሮ ባህር ዳር ያለው እንትን አንዳንድ መጽሐፍ የድሮ የጥንት መጽሐፎች ከባህር ዳር ዩኒቨርሲቲ እያወጣን ማንበብ እንችል ነበር ምክንያቱም ትምህርት ቢሮ ሰራ ስለነበር እና ባህር ዳር ትራቭለርስ አካውንት የሚባሉ መጽሐፍት አሉ እና ትራቭለርስ አካውንት የሚባሉ መጽሐፍት የሆነ ሴክሽን አላቸው እና ከዛ ውስጥ የትራቭለርስ አካውንት መጽሐፎች ብዙዎቹ የተጻፉት በሚሽነሪዎች ነው እና ገና ከሚኒሊክ በፊት በአጼ ሚኒሊክ ዘመን እና ከዛም ከዛም በፊት የሚሽነሪዎች እየሄዱ ግን እያንዳንዷን ቀን እንደ ዲያሪ የቀን የቀን ታሪክ ምዝገባ ጽፈዋታል እና አሁን እዚህ ሚቺጋን ዩኒቨርሲቲ ውስጥ እነዛን አካውንቶች በኦንላይን አግኝቻቸዋለሁ እና እንደውም በ18 ምናምን አንድ ሚሽነሪ የጻፈው ዲክሽነሪ ሁሉ አግኝቻለ ላጼ ነግር ያለኝ እና እዛ ትራቨለርስ አካውንት ላይ በጣም የሚገርም ታሪክ አግኝቻለሁ። እዛ ባህር ዳር ያነበብኩትን እዚህ ኦንላይን አገኘሁት እና ሚሽነሪዎቹ ሲጓዙ አንኮበር፣ እኛ ያደግንበት አካባቢ ሲደርሱ የተለየ የክርስትና እምነት ቡድን አገኙ እና እነዚህ ሰዎች እውነተኛ ያመኑ ሰዎች ናቸው ልክ እንደኛ እምነት እና የኢየሱስ ተከታዮች የሚባሉ ነበር። እና አካባቢው በሙሉ ያወግዛቸው ነበር፣ ግን በየቤተ ክርስቲያኑ ተቀምጠው ሰውን ወንጌል ያስተምሩ ነበር። እና የትራቨለርስ አካውንቱ ያንን መዝግበዋል። እና ከነዚህ ሰዎች ጋር ሪሌት ማድረግ ይፈልጉ ነበር። እና ኢትዮጵያ ውስጥ ካለው አጠቃላይ ሁኔታ እዛ አካባቢ ብቻ ነው የእውነት ወንጌል በርቶላቸው ሰዎች። እንዳውም አንዳንዶቹ ስማቸው ምን ይሏቸው ነበር፣ የኢየሱስ ጥበብ ተከታዮች ይሏቸው ነበር። የሚደንቅ ነገር ነው እና አሁን እዚህ ይሄ ሃይማኖቱ ራሱ መጤ አይደለም፣ መጽሐፍ ቅዱሳዊ ነው ልላችሁ ነው እና ብሉይ ኪዳን ላይ ታዲያ ጌታ ኢየሱስ ክርስቶስ በብሉይ ኪዳን በመንፈሱ በኩል በመዝሙረ ዳዊት ላይ በኢሳያስ ላይ ስለ ጽድቅ መጠማት ስለ ጽድቅ መራብ የተናገረው ነገር አለ። አሁን እዚህ ኢሳያስ 55 ቁጥር አንድና ሁለት ላይ እንደዚህ የሚል ቃል ተጽፎ እናገኛለን። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉም ኑ፣ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ይሄ መንፈሳዊ ነገር ነው ለማሳየት እግዚአብሔር የሚፈልገው ገንዘብን እንጀራ ላይ አይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ ሰውነታችሁም በጮማ ደስ ይበለው ማለት መንፈሳዊ ነገር ውስጥ ኑና መንፈሳዊ ምግብን ተመገቡ፣ መንፈሳዊ መጠጥን ጠጡ እና ተመልከቱ እናንተ ገንዘባቸውን እንጀራ ላይ አይደለ ነገር ለማያጠግብ ነገር ነው የምታጠፉት። አሁን እዚህ ኢንዲያና ፖሊስ ውስጥ ብዙ ድረግ ሻጮች ተይዘዋል ሰሞኑ፣ እና ገንዘባቸውን ለምን የሚያጠፉ ለማያጠግብ ነገር የሚያጠፉ እና እንደውም በሁለት ወንድማማች ቤት ውስጥ በብዙ ሚሊየን የሚቆጠር ዶላርም እንደተገኘ በዜና ስንሰማ ነበር። እና ያ ገንዘብ ከየት ነው የመጣው? ገንዘባቸውን ለማያጠግብ ነገር ከሚረጩ ሰዎች ነው። እነዛ ሰዎች በሰው የሚነግዱ ሰዎች ናቸው ሻጮቹ። እና ግን ሞኞች አሉ፣ ገንዘባቸውን እንጀራ ለማያጠግብ ነገር፣ ለማያረካ ነገር ነገም ተነጎዳም አምጡ አምጡ ለሚላቸው ነገር። ግን መንፈሳዊ እርካታና መንፈሳዊ ሰላም ውስጥ መንፈሳዊ ይሄ ጽድቅን መጥገብ ውስጥ ስንመጣ እነዚህ አይነት ነገሮች በሙሉ ተራ ውራጅ የቀሩ የማይጠቅሙ የማይረቡ መሆናቸውን ነው የምናየው። ስለዚህ ጽድቅን ማግኘት ሞኝነት አይደለም፣ በጣም ጥበብ ነው። በብሉይ ኪዳንም ሲነገር የነበረ መዝሙር አርባ ሁለት ላይ መዝሙረ ዳዊት ጸሐፊው እንደዚህ አለ። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላኬንስ ፊት መቼ አያለሁ? አልኩ ብሎ ነው የሚናገረው። እና ዋላ ወደ ውሃ ምንጭ የሚናፍቀው ምን ሆኖ ነው? ተጠምቶ ነው እጥማት ሲያሳረረው ዋላ የምድረ በዳ እንስሶች ናቸው። እንደ ዲር እዚህ እንደምናያቸው። እና በምድረ በዳ ውስጥ ውሃ በሚያጡበት ጊዜ ውሃ የሚገኝበት ቦታ አነፍንፈው ሮጠው ውሃ ለመጠጣት ይሄዳሉ። ምንም አይነት አደጋ ቢኖር ጥሰው ሄደው ወደ ውሃ ምንጭ ይደርሳሉ። እና እንደዛ እንደሚናፍቅ፣ በከፍተኛ ናፍቆት ወደ ውሃ ምንጭ እንደሚሄድ ነፍሴ ማን ናፈቀች? አንተ እናፈቀች በአንተ ጽድቅ በአንተ ቸርነት፣ በአንተ መልካምነት፣ በአንተ ይቅርታ ለመርካት ነፍሴ አንተን ትናፍቃለች አንተን ተጠማች። መቼ ነው የምደርሰው አንተ ፊት እያለ ሲናገር ታያላችሁ። እውነተኛ መንፈሳዊነት እንደዚህ ነው። ለዚህ ነው ቅድም መራብና መጠማቱ ራሱን እንዴት ነው የሚገልጸው? ወደ እግዚአብሔር በመገስገስ ነው የሚገልጸው። የእግዚአብሔርን ቃል በማንበብ ነው የሚገልጸው። ወደ ጸሎት በመንበርከክ ነው የሚገልጸው። እግዚአብሔር እንዲህ አይነት መጠማትና መራብ በውስጣችን ያስቀምጥልን። መዝሙር 63 ላይ ደግሞ እንደዚህ የሚል ቃል ተጽፎ ታገኛላችሁ። አምላኬ አምላኬ፣ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትሁህ ይላል። አሁንም ተመሳሳይ ሀሳብ ነው። በብሉይ ኪዳን እነዚህ አማኞች በሙሉ ያስቡ የነበረው እግዚአብሔር ጋ እግዚአብሔር ዘንድ እግዚአብሔር ጋ እግዚአብሔር መኖር ውስጥ ለመግባትና ለመከተት ነው። እና ነፍሴ አንተን ተጠማች፣ ይሄ ጽድቅን መጠማት፣ ጽድቅን መራብ ምን ይመስል እንደነበረ በብሉይ ኪዳንም ይጠቀስ የነበረ ሀሳብ መሆኑን እንድናውቅ ነው። እና በዚህ ዘመን ደግሞ በጣም መጠቀስ አለበት። በዚህ ዘመን በዚህ ዘመን በጣም ምን ነገር አለበት እና ከዚህ ቀጥሎ የማሳስበው ነጥብ የማመጣው ነጥብ ጌታ ኢየሱስ በመስቀል ላይ የሞተበት ዓላማ የሚለውን ነው። እንግዲህ ተመልከቱ። ጌታ ኢየሱስ ይህንን ሲናገር እራሱ እዛ ሰዎቹ መካከል ነው ያለው። እሱ የጽድቅ ምሳሌ፣ የጽድቅ አክሊል ነው። እሱ የጽድቅ ብርሃን ነው። ጌታ ኢየሱስ ምንም እንከን የሌለበት የነገስታት ንጉስ፣ ለእኛ ሰው የሆነ አምላክ ነው። በክርስትና እምነት በጣም ከሌሎች እምነቶች የተለየ እውነት ነው ይሄና ጌታ ኢየሱስ ለምን መጣ? እኛ ጽድቅን የምናገኝበት መንገድ ቅድም ሰውና ጽድቅ በሚለው ርዕስ እኛ ጽድቅ የለንም በራሳችን እና ሰርተንም ደግሞ ጥሩ፣ በጣም ጥሩ ከሌላው ሁሉ የተሻለ ሆነን እግዚአብሔር ይቀበለናል። ልክ ኦርቶዶክስ እምነትና ካቶሊክ እምነት ሌሎችም እምነቶች ጆሆባ ዊትነስም፣ እስልምናም እንደዚሁ ስራ ሰርታችሁ ወይም አንድ ነገር አድርጋችሁ ነው እግዚአብሔር የሚቀበላችሁ የሚል እምነት ነው የሚያስተላልፉት። የእኛ ግን በጣም የተለየ ነው። እኛ ሰርተን መጽደቅ ስለማንችል ስራችንን ሁሉ ማን ሰርቶልናል? ጌታ ኢየሱስ ክርስቶስ ሰርቶልናል። አሁን ጌታ ኢየሱስ ክርስቶስ የመጣበት አላማ፣ በመስቀል ላይ የሞተበት አላማ እኛ በራሳችን መጽደቅ ስለማንችል በሱ በኩል የእሱን ጽድቅ ለብሰን በእግዚአብሔር ፊት እንድንታይ ነው። ይሄ ይሄ በአዲስ ኪዳንም በብሉይ ኪዳንም እየተነገረለት እውነት ነው። በተለይ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 21፣ ምናልባት በሕይወታችሁ በቃላችሁ መያዝ ከሚገባችሁ ጥቅስ አንዱ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 21 ነው። በእንግሊዝኛ ምን ተብሎ የሚታወቅ ጥቅስ ነው። ዘ ግሬተስት ትራንዛክሽን በዓለም ሂስትሪ ውስጥ ተብሎ የሚጠቀስ ክፍል ነው። ምንድ ነው የሚለው ላንብብላችሁ። እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለ እኛ ኃጢአት አደረገው ብሎ ይናገራል። ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ምንድ ነው የሆነው? የእኛን ኃጢአት ወስዶ እሱን ራሱ እግዚአብሔር ኃጢአት ነው ያደረገው። የእኛን ኃጢአት ፍርድ ወስዶ ለምንድ ን ነው የሚለውን ጥያቄ ስትጠይቁ መልሱ እዛው ጥቅስ ውስጥ ነው ያለው እኛ በእሱ ሆነን የእግዚአብሔር ጽድቅ እንድንሆን ነው ይላል በጣም የሚገርም ሀሳብ ነው ከአእምሮ በላይ ነው መግለጽ እና ማስረዳት ይሄንን በፍጹም ሰው ይችላል ብሎ ማሰብ አይቻልም ምክንያቱም ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ኃጢአት የተደረገው በእግዚአብሔር ፈቃድ በእግዚአብሔር ሀሳብ በራሱን ፈቃድ እኛ ምን እንድንሆን ነው? በእሱ ውስጥ ሆነን ክርስቶስን በማመን እና እሱን በመደገፍ እሱ በሰራው ስራ ሙሉ ለሙሉ በማረፍ እኛ ምን እንድንቀበል ነው? የእግዚአብሔር ጽድቅ ሆነን እንድንገኝ ነው ነው የሚለው ጻድቃን ብቻ አይደለም። የእግዚአብሔር ጽድቅ ታይምሮ በላይ የሚሆነው ለዚህ ነው። የእግዚአብሔር ጽድቅ እንድንሆን ክርስቶስ ኢየሱስ ለእኛ ሞተ። ስለዚህ ከጽድቅ ያራቀንን ገደል ሊያፈርስልን ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። የራሱን ጽድቅ ሊሰጠን ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። አሁን ክርስትናን ከሌሎች እምነቶች ሁሉ ልዩ የሚያደርገው ይሄ ነው። እኛ የራሳችን ጽድቅ አይደለም ያለን የማን ጽድቅ ነው? የክርስቶስ ጽድቅ ነው። ይሄ ጽድቅ ደግሞ ፍጹም፣ በጣም ልዩ ነው፣ እንከን የሌለበት ነው፣ የእግዚአብሔር ጽድቅ ነው ለክርስቲያኖች የተሰጠው እና ከዚህ የተነሳ ነው ይሄ ሲገባን ነው ሕይወታችን ሁሉ ለእግዚአብሔር የተሰጠ የሚሆነው። እና ሌላም ነገር ጨምር ያለው እዚህ በጣም ቦልድ ሆኗል መሰለኝ። ከዚህ ቀጥሎ ያለው ነጥብ እግዚአብሔር በብሉይ ኪዳን የገባውን ቃል ለመፈጸምም ነው ክርስቶስ ኢየሱስ በመስቀል ላይ የሞተበት ዓላማ። አሁን እዚህ ጋር ሁለት ጥቅሶችን አስቀምጫለሁ፣ እንዲያውም ሶስት ናቸው መሰለኝ። አንደኛው ኢሳያስ 46 ቁጥር 13 ላይ ያለው ነው። እናንተ ከጽድቅ የራቃችሁ እልከኞች ስሙኝ ብሎ እግዚአብሔር ይናገራል። ጽድቄን አቀርባለሁ፣ አይርቅም፣ መድኃኒቴም አይዘገይም። ከጽዮን ለክብር እንዲሆን መድኃኒትን ለእስራኤል ሰጥቻለሁ። አሁን እግዚአብሔር ራሱን ያቀረበው ምን ብሎ ነው? እናንተ ከጽድቄ ራቃችሁ ልከኞች፣ ሩቅ ናችሁ። እናንተ ግን እኔ አለ ጽድቄን አቅርቤላችኋለሁ፣ ለእናንተ ጽድቄን ልሰጣችሁ ነው እና ኢሳያስ 51 5 ላይ ኢሳያስ 51 8 ላይ በተከታታይ እዚህ ጋር ጽፌያቸዋለሁ እንደዚህ ይላል። ጽድቄ ፈጥኖ ቀርቧል፣ ማዳኔም ወጥቷል፣ ክንዴም በአህዛብ ላይ ይፈርዳል። ደሴቶች እኔም በመተማመን ይጠባበቃሉ፣ በክንዴም ይታመናሉ። ቁጥር ስምንት ጽድቅን የምታውቁ ሕጌን በልባችሁ ያለ ሕዝብ ሆይ ስሙኝ፣ የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስም ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ይሆናል ብሎ ይናገራል እና ስለዚህ፣ እግዚአብሔር በብሉይ ኪዳን ራሱን ያቀረበው ምን አድርጎ ነው ማለት ነው? ተመልከቱ አሁን በነዚህ በሶስቱ ጽድቆች በሶስቱ ቁጥሮች ውስጥ ኢሳያስ ውስጥ፣ በተለይ የኢሳያስ ትንቢት እግዚአብሔር ራሱን ያቀረበው ጽድቅ አቅራቢ አድርጎ ነው። እኔ ጽድቄን ምን አደርጋለሁ? አቀርባለሁ። ማለት የጽድቅ ጥማት ያላችሁ ሰዎች መታችሁ ምን ማድረግ ትችላላችሁ? መውሰድ ትችላላችሁ። እኔ ጽድቄን ስለማቀርብ ነው የሚለው እንደገና ደግሞ የጽድቅ ስጦታ ሰጪም ሆኖ ነው እግዚአብሔር የቀረበው። አሁን ጽድቅ እኛ የለንም፣ ስለዚህ የጽድቅ ስጦታ ያስፈልገናል። የጽድቅ ስጦታን ደግሞ የሚሰጠው ማን ነው? ራሱ እግዚአብሔር ነው። እግዚአብሔር ይመስገን። እንደገና እዚህ መቼም ኢሳያስ ውስጥ በጣም አስደናቂ አስደናቂ እውነቶች አሉ። ስለ ጽድቅ ትንቢት ኢሳያስ 61 ቁጥር 8 10 አካባቢ ምን ይላል? የጽድቅ መጎናጸፊያ አልባሽ ሆኖ እግዚአብሔር ተጠቅሷል። እግዚአብሔር የጽድቅ መጎናጸፊያ አልብሶኛል ብላ እስራኤል እንደምትዘምር ኢሳያስ ስልሳ አንድ ላይ እናያለን። እዛው ኢሳያስ ስልሳ አንድ ላይ እግዚአብሔር የጽድቅን ዝናብ አዝናቢ ተደርጎም ተጠቅሷል። ልክ የጽድቅ ዝናብ ለተጠሙ ሰዎች የሚያዘንብ ነው እግዚአብሔር የጽድቅን ዝናብ እና እንዲህ አይነት አምላክ ነው እግዚአብሔር። እንደገና እዛው ኢሳያስ ስልሳ አንድ ላይ የጽድቅ ዛፍ ተካይ፣ የጽድቅ ዛፍ አብቃይ በተለይም እንግዲህ ኢሳያስ ውስጥ እንደዚህ ተብሎ የሰራዊቱ ጌታ እግዚአብሔር ተጠቅሷል። እና ታያላችሁ ጽድቅ ከእግዚአብሔር ጋራ የሚያስታርቀንና የሚያዛምደን የእግዚአብሔርን ስጦታ የእግዚአብሔርን ያቀረበውን ጽድቅ እንድንቀበል ወደዚህ ወደዚህ እውነት እንድንመጣ ጥማት እና ረሀብ የዚህ የጽድቅ ጥማትና ረሃብ እንደሚያስፈልገን ነው ጌታ ኢየሱስ እዚህ ጋር እየተናገረ ያለው እና ጽድቅን የሚራቡና ጽድቅን የሚጠሙ ብሩካን ናቸው እና ምን ይሆንላቸዋል? ጽድቅን ይጠግባሉ ብሎ ነው የተናገረው እና ከዚህ ቀጥሎ ያለው ነጥቤ ጽድቅን የሚራቡና የሚጠሙ ምን ይሆንላቸዋል? በሚል ጥያቄ ላይ ያተኮረ ትንሽ ገለጻ ነው የሚሆነው። ተመልከቱ ቁጥር ስድስትን እንደገና ጽድቅን የሚራቡና ጽድቅን የሚጠሙ ብሩካን ናቸው። ስለዚህ ምን ይሆናሉ? የተጠሙትንና የተራቡትን ጽድቅ ይጠግባሉ። እና ምንድን ነው የሚሆንላቸው? የተገባላቸው ቃልን ቃል ኪዳን ያገኛሉ። ምንም ጥርጥር የለም። እናንተ ጽድቅን የምትራቡና የምትጠሙ ከሆነ እና ጽድቅ ሰጪው እና ጽድቅ አቅራቢው እግዚአብሔር መሆኑን ካወቃችሁ ወደ እግዚአብሔር መታችሁ እግዚአብሔር ወይ ጽድቅህን ስጠኝ፣ የአንተን ጽድቅ ስጠኝ ብላችሁ በክርስቶስ በኩል የሚገኘውን ጽድቅ ከጠየቃችሁት ምንም ጥርጥር የለውም፣ ጽድቅን ታገኛላችሁ። የተገባውን ቃል ኪዳን ታገኛላችሁ። ምንድን ነው የተገባው ቃል ኪዳን? በመጀመሪያ ብሩካን ይባላሉ ነው የሚለው። ብሩካን ትሆናላችሁ። ጽድቅን የሚራቡና የሚጠሙ ምን ይሆናሉ? ብፁዓን ናቸው ነው ያለው። ብሩካን ትሆናላችሁ። ብሩካን ናችሁ። የተባረካችሁ ናችሁ። እግዚአብሔር ይመስገን። ምስጉኖች ናችሁ። ብሉይ ኪዳን ላይ እንዳለው ተቀባይነት ያላችሁ ናችሁ። እግዚአብሔር ይቀበላችኋል። እግዚአብሔር ክንዱን ዘርግቶ በሚያስፈልጋችሁ በረከት ሁሉ፣ በመጀመሪያ በመንፈሳዊ በረከት ይሞላባችኋል፣ ይባረካችኋል። ማስተዋል፣ ጥበብ፣ የህይወትን ትርጉምና ምንነት አላማ እንድታውቁ ያደርጋችኋል። ከእሱ ጋር በታረቀ መንገድ የእሱ ልጆች የእሱ ህዝብ ሆናችሁ እንድትመላለሱ ያደርጋችኋል። እግዚአብሔር ይመስገን። ይሄ የብሩክነት የተስፋ ቃል የተሰጠው ነው። ጽድቅን የሚራቡና የሚጠሙ አለ ጌታ ኢየሱስ፣ ብሩካን ናቸው። እየተባረኩ ናቸው። በእኔ እጅ ይባረካሉ እና ሰላም፣ ደስታ፣ እውነተኛ ረፍት እና የተሳካ ህይወት በዚህ ምድር ላይ ይኖራቸዋል። መጨረሻም መንግስተ ሰማይ። ግን ይሄ ብሩካን ናቸው ካለ በኋላ ቀጥሎ ያለው ቃል ይጠግባሉና የሚለው ቃል ተጽፏል። ማለት የተራቡትንና የተጠሙትን ያገኛሉ ማለት ነው ቅድምም እንዳልኩት የእግዚአብሔር ጽድቅ ይሰጣቸዋል ማለትም ነው። በእርግጥ ይሄ ይጠግባሉ የሚለው ቃል በእንግሊዝኛው እና በተለይ ደግሞ በግሪኩ ምንድን ነው የሚለው ለሁለቱም ለመራብና ለመጠማት በአንድ ላይ የተጠቀሰ ቃል ነው። ምንድን ነው የሚለው ይሞላሉ ነው የሚለው መራብና መጠማት ነው አይደል? ያለባቸው ይሞላሉ። ልክ በቃም ጉድለታቸው ይሄ የጽድቅ ጥማት ጉድለታቸው ተሸፍኖ በጽድቅ በራሱ በጽድቁ በእግዚአብሔር ጽድቅ ሙልት ብለው ይገኛሉ የሚል ሀሳብ ነው እና ይሰጣቸዋል። የተትረፈረፈ የእግዚአብሔር ስጦታ እና የእግዚአብሔር ጻድቃን ይሆናሉ። የእግዚአብሔር ጽድቅ በእውነት አስደናቂ ነው። እውነተኛ ነው። የሚቀጥል ጽድቅ፣ ፍጹም የሆነ ጽድቅ፣ ለጊዜው ያልሆነ ጽድቅ በህይወታቸው እና በነፍሳቸው ውስጥ ታትሞ ይገኝላችኋል። እግዚአብሔር የተመሰገነ ይሁን። ስለዚህ በእውነት የእግዚአብሔር ጥማት ካላችሁ የእግዚአብሔር ናፍቆት ካላችሁ በእግዚአብሔር ፊት እግዚአብሔር የሚሰጠውን ጽድቅ ለብሳችሁ በዚህ ምድር የተለዩ ሰዎች ሆናችሁ ለመመላለስ ይሄ ናፍቆት፣ ጥማቱ፣ ረሃቡ ካላችሁ እናንተ በፍጹም አትተወም። እግዚአብሔር ይጎበኛችኋል። እግዚአብሔር ያጠግባችኋል። እግዚአብሔር ጥማታችሁን ያረካላችኋል ከዛ ቀጥሎ ከዛ የተነሳ የምትጠሩበት ስም በመጽሐፍ ቅዱስ እና በእግዚአብሔር መንግስት ዘንድ የተለየ ሆኖ ነው የሚገኘው። እና ይሄ የመጨረሻው ነጥቤ ነው ከመደምደሚያ በፊት ጽድቅን ከመጥገብ የተነሳ እነሱ የተጠሩበት አጠራር በብሉ ኪዳን ሁሉ በአዲስ ኪዳን ሁሉ ምን ተብለው ነው የጽድቅ ዛፍ እና የጽድቅ ቅሬታዎች፣ ጻድቃን፣ የእግዚአብሔር ሕዝብ፣ የእግዚአብሔር ልጆች ምረት ያገኙ ተብሎ ነው በብሉይ ኪዳንም በአዲስ ኪዳንም ሰዎች እየተጠሩ ያሉት እና ይህንን ጽድቅ ስናገኝ እኛ የጽድቅ ጻድቃን ነው የምንባለው። እግዚአብሔር የተቀበላቸው ከእግዚአብሔር ጋር ትክክል ሆነው እግዚአብሔርን እያከበሩ የሚኖሩ በክርስቶስ የተነሳ በክርስቶስ ምክንያት በመንፈስ ቅዱስም ስራ በህይወታችን የተነሳ እና የጽድቅ ቅሬታ ማለት ቅሬታ የሚለው ቃል ብዙዎች ኃጢአተኞችና እርኩሳን ሆነው እኛ ግን ለምልክት የምንቀር ሰዎች ነው የምንሆን። በምድር ላይ የተለያዩ ፖለቲካ ቡድኖችን ቡድኖች ውስጥ አባል መሆን ይቻላል። የተለያየ በምድር ላይ በጣም ብዙ ብዙ እስታብሊሽመንቶች አሉ ይባላል። ብዙዎቹ ሰይጣናዊ ናቸው። እዛም ውስጥ ራሱ ጣልቅ ገብቶ ኢንቮልቭድ መሆን ይቻላል። እነዚህ ሁሉ ጠፊዎች ናቸው። እዚህ በጣም የተለየ ቡድን ውስጥ ሰዎች ሁልጊዜ ለመግባት እና በዛ ውስጥ ኢንቮልቭ ለማድረግ እንዲችሉ የተለያዩ ግፊቶችም ወደ ሰዎች ይመጣሉ። ግን ይሄኛው የተለየ ነው። የእግዚአብሔር ህዝብ፣ የእግዚአብሔር ወገን፣ የእግዚአብሔር ቅሬታ፣ የእሱ ህዝብ፣ የእሱ ልጆች ተደርገን እንድንሄድ የሚያስችል ነገር ነው። ከዚህ የተነሳ ጽድቅ ካገኘን፣ በእርግጥ የእኛ ህይወት ኃላፊነትን በሙሉ የሚረከበው ማን ነው? ራሱ እግዚአብሔር ነው። እዚህ ጠዋት የሚሰብክ ሰውዬ ነበረ፣ ከሌላ ቦታ የመጣ እና ብዙ ጊዜ ስለሱ እንሰማለን። እዚህ ይሄ ቤተ ክርስቲያን ሊረዳው ስለሚፈልግ እና ያው ፓስተር ነው እና የተለያዩ ውጣ ውረዶች በህይወቱ አልፈዋል እና አንዳንዱን ነገር ሲናገር እስካሁን ድረስ እየመራ የዚያ ደረሰ እግዚአብሔር ነው ይላል። እና ከአሁንም በኋላ የህይወታችን መሪ እግዚአብሔር ነው። አው ልክ ነው። እግዚአብሔር በማንኛውም ሁኔታ ውስጥ ብናልፍ እግዚአብሔር የህይወታችን መሪ ይሆናል። እኛ ምን ካገኘን፣ ጽድቅ ካገኘን፣ ከእግዚአብሔር ውጭ ከሆንን ግን የሚመራን አንደኛ ራሳችን ነው ምንሆነው። ሁለተኛ ደግሞ በኃጢአትና በአመፅ ውስጥ የምንገኝና ራሳችንን ለማጠላለፍ የምንነሳ ከሆነ የሚመራን የዚህ ዓለም ገዢ ነው የሚሆነው ያ ሰይጣን እና ውድቀት፣ ሀፍረት፣ ኪሳራ እና ጸጸት ከህይወታችንና ከታሪካችን አይርቁም። ሰይጣን በህይወታችን እንደዛ አይነት ቀዳዳ ካገኘ ስለዚህ ለሰው ህይወት በምድር ላይ ተስተካክሎ በከበረ ሁኔታ ለመኖር አንዱና አንዱ ጽድቅን መራብና ጽድቅን መጠማት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ብሩካን ናቸው፣ ደስተኞች ናቸው፣ ሰላም የሞላባቸው ናቸው፣ በእኔ ጥላና በእኔ ከለላ ውስጥ ያሉ ናቸው የሚል ሀሳብ ነው እና የሚጠሙትን ደግሞ ያገኛሉ። በፍጹም አይነሱም። በአለም አለም ውስጥ ብዙ ነገር መጠማትና ብዙ ነገር መራብ ይቻላል። ደስታውን፣ የዓለምን ደስታ፣ የዓለምን ኃጢአት፣ የተለያየውን ነገር ግን ሰዎች በምንም አይነት መንገድ በዚህ ረክተው ሲጠግቡ አይታዩም። እንደውም በዚህ ራሳቸውን ሲያጠፉ፣ ቤተሰባቸውን ሲያጠፉ፣ ታሪካቸውን ሲያጠፉ ነው የታየው። ይሄ አለም በሙሉ የምታሳየው ነገር ነው። ስለዚህ ጽድቅን መራብና መጠማት በጣም አስፈላጊ ነገር ነው። የመደምደሚያ ጥያቄ ያው ማጠቃለል አለብን። ጽድቅን በጥልቅ ትፈልጋላችሁ ወይ? ጽድቅ ይርባችኋል? እግዚአብሔር ጋር መምጣት እግዚአብሔር ጋር መቅረብ እንደ ረሃብ እንደ ጥማት ሆኖባችሁ ያውቃሉ? ካልሆነ ግን ንስሐ መግባት አለባችሁ። እንደዛ አይነት ህይወት ካላችሁ ግን እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። በእውነት እግዚአብሔር በመንፈሱ በእናንተ ውስጥ የሰራው ስራ አለ ማለት ነው። እና ያንን ለማሳደግ ሁልጊዜ በጌታ ፊት ደግሞ ቅረቡ። ያ እንዳይደበዘዝ ያ ከውስጣችሁ እንዳይጠፋ ሁልጊዜ ወደ ጌታ ቅረቡ። ዘምሩ፣ ጸልዩ፣ አንብቡ፣ በርቱ እና በተቻለ መጠን እግዚአብሔርን ደግሞ ለማገልገል እግዚአብሔር መንገድ እንዲከፍትላችሁ ጸልዩ። እኔ ምንድን ነው የማስበው? ሰዎች አንድ ሁለት ሶስት ቤተሰብ ቢጨመርልን እዚህ ሁላችንም የተለያየ አገልግሎት እንድናገለግል አስባለሁኝ እና የልጆች አገልግሎት ይኖረናል፣ ስልጠናዎች ወስደን የወንጌል ስርጭት አገልግሎት ይኖረናል። እንደዛ እንደዛ አይነት ነገሮችን እናከናውናለን። እግዚአብሔር በድንቅ እና በተአምራት ያሳድገናል ብዬ አስባለሁ። ለኢትዮጵያዊ ቀርቶ ለዚህ ላለው በጣም ኮንፊውዝድ ለሆኑ አሜሪካውያን ሁሉ የምንደርስ ሰዎች እንሆናለን። ግን እኛ ራሳችን ጽድቅን መፈለግ አለብን። እስከ መቼ ድረስ ነው መፈለግ ያለብን? እስከምንጠግበው ድረስ፣ እስከምንረካ ድረስ፣ እስከምንሞላ ድረስ። አዎ እግዚአብሔር በጽድቁ ሞልቶኛል እና በጽድቁ አጥግቦኛል፣ በጽድቁ አርክቶኛል ብለን እስከምንል ድረስ ከዛ ያንን ካልን ደግሞ እግዚአብሔር እያሳደገን እያሳደገን እያሳደገን መጠቀሚያው እያደረገን ይሄዳል። እና እግዚአብሔር ጌታ ኢየሱስ ክርስቶስ እዚህ ጋ የተናገረውን ነገር በእያንዳንዳችን ሕይወት ውስጥ ያደርግልን። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ብሩካን ናቸው። ምን ይሆናሉ? ይጠግባሉ። የተስፋ ቃሌ ይሰጣቸዋል፣ ይከናወንላቸዋል እኔ ራሴ ባረካችኋለሁ፣ መራችኋለሁ የሚል ሀሳብን ነው እግዚአብሔር አምላክ የሚናገረው። ና ጌታ፣ ስለዚህ ቃል የተመሰገነ።